ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ሚያዝያ 3 2006 ዓ ም ስርጭት ጀመረ። ጤና ይስጥልን እንደምናመሻችሁ አድማጮች። የምሽቱ አስተናጋጆቻችሁ ሶሎሞን አባትና ቆንጂት ታየነን። በሽብር ወንጀል ተከሰው ክርክር ላይ የሚገኙት የሙስሊሙ ማህበረሰብ መፍትሄ አፈላላጊ ኮሚቴ አባላትና ሌሎችም ተከሳሾች ዛሬ ለፍርድ ቤት ቃል ሲሰጡ የቆዩትን ቃል አጠቃለዋል። በኃይል ተገዶ የሚገኝ ቃል በሽብር አዋጁ ተቀባይነት አለው ቢል እንኳን በኢትዮጵያ ሕገ መንግስት አንቀጽ 19 መሰረት አንድ ሰው ሲያዝ ለምን እንደተያዘ ሊነገረው ይገባል። አቶ ተማም አባብልጉ እስር ላይ የሚገኙት የሙስሊሙ ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት ጠበቃ ናቸው። በአብይ ርዕስ ዘገባ አለን። የተባበሩት መንግስታት የሰላም አስከባሪ ኃይል ማሰማሪያው ጊዜ ዘገየ ሲል የማዕከላዊ አፍሪካ ሪፐብሊክ መንግስት ብሶት አሰማ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የተባበሩት መንግስታት ድርጅት 12,000 ሰራዊት ያለው ሰላም አስከባሪ ኃይል እንዲመደብ መፍቀዱ ጥሩ ጅምር ነው ያለው የመካከለኛው አፍሪካ ሪፑብሊክ መንግስት ተልእኮው ስራ በሚጀምርበት ጊዜ መዘግየት ላይ ግን ጥያቄ አንስቷል። የመንግስቱ ቃል አቀባይ ጂዘል በዳን የተባበሩት መንግስታት ሰላም አስከባሪ ኃይል ገብቶ የሚሰፍረው እንደ ኤሮፓውያን አቆጣጠር መስከረም አስራ አምስት ቀን መሆኑ መንግስታቸውን እንዳሳሰበው ገልጠዋል። ቃል አቀባይዋ ለአሜሪካ ድምጽ የፈረንሳይኛ አገልግሎት በሰጡት ቃል ጦሩ ሁከት ወደ በጣጠቃት ሀገር የሚገባበት ቀን በጣሙን እርቋል ብለዋል። የተባበሩት መንግስታት የጸጥታ ምክር ቤት ትናንት ሐሙስ ነው ለዚያች ሀገር አስር ሺ ጦር ሰራዊትና አንድ ሺ ስምንት መቶ ፖሊሶች ያሉት ሀይል እንዲመደብ በሙሉ ድምጽ የወሰነው። የእርምጃው አላማ በሺዎች የተቆጠሩ ዜጎች የተገደሉበትንና ና አንድ ሚሊዮን ሰዎች ከቀያቸው የተፈናቀሉበትን የሃይማኖት ብጥብጥ ለማስቆም ሊሞክር ነው። በአሁኑ ጊዜ በመካከለኛው አፍሪካ ሪፑብሊክ ያሉት ስድስት ሺህ የአፍሪካ ህብረትና ሁለት ሺህ የፈረንሳይ ወታደሮች ብጥብጡን ሊያስቆሙ አልተቻላቸውም። ዛሬ የተባበሩት መንግስታት የስደተኞች ኮሚሽን በሰጠው ቃል በአብላጫው ክርስቲያኖቹ ጸረ ባላካ ሚሊሺያዎች ሀገሪቱን ለቀው ሊወጡ የሞከሩ ሲቪሎች ላይ ጥቃት እያደረሱ ነው የሚሉት ሪፖርቶች እጅጉን አሳስቦናል ብሏል። ካለፉት ሁለት ሳምንታት ወዲህ በጥይትና በቆንጨራ ተመተው የቆሰሉ ስደተኞች አጎራባች ካሜሩን እየገቡ መሆኑን የዩኤንኤችሲአር ቃል አቀባይ መሊሳ ፍሌሚንግ ተናግረዋል። በአፍሪካ ህብረት አዲሱ የኤርትራ መልእክተኛ ለህብረቱ ኮሚሽን ሊቀመንበር ላሚኒ ዙማ የሹመት ደብዳቤያቸውን አቅርበዋል። አምባሳደር ግርማ አስመሮምን ምን እንዲተኩ የተሾሙት በተባበሩት መንግስታት ድርጅት የኤርትራ አምባሳደር ሆነው የቆዩት አርአያ ደስታ ሲሆኑ አምባሳደር ግርማ አስመሮም ደግሞ በተባበሩት መንግስታት ድርጅት ቋሚ መልእክተኛነት ቦታ ላይ ተሹመዋል። የአፍሪካ ህብረትን የኢትዮ ኤርትራ ጦርነትና የሶማሊያውን ጦርነት አያያዝ በመቃወም ከህብረቱ ወጥታ የነበረችው ኤርትራ የተመለሰችው ከጥቂት ዓመታት በፊት ነው። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩክሬን መንግስት በሀገሪቱ ምስራቃዊ ከተሞች የመንግስት ህንጻዎችን ይዘው ለሚገኙት ተገንጣዮች የሰጠው የዛሬ አርብ የጊዜ ገደብ ማለፉን ተከትሎ የሀገሪቱ ጊዜያዊ ጠቅላይ ሚኒስትር ለክልሉ መሪዎች ሀሳቦችን እያቀረቡ መሆናቸው ተገልጸዋል። ጠቅላይ ሚኒስትር አርሴኒ ያትሲንኮቭ እና ሌሎችም የዩክሬን መንግስት ከፍተኛ ባለስልጣናት ዶንስክ ወደምትባለው ከተማ ተጉዘው ከምስራቃዊ ዩክሬን አስተዳዳሪዎች፣ ከንቲባዎች እንዲሁም ሌሎች ተደማጭነት ያላቸው የምስራቅ ዩክሬን ተወላጆች በሀገሪቱ ወደር የሌላቸው ቱጃር የሆኑትን ሪናት አሂሞቭን ጨምሮ አነጋግረዋል። ተጠባባቂው ጠቅላይ ሚኒስትር የክልሎች አገረ ገዢዎችና ሌሎችም ያስተዳደሩ ባለስልጣናት በማዕከላዊው መንግስት መሾማቸው እንዲቀርና ውሳኔ ህዝብ ማካሄድም እንዲፈቀድ ህገ መንግስቱ እንዲሻሻል ሌሎችም ህጎች እንዲቀየሩ ድጋፋቸውን አስታውቀዋል። ሌላውን የምስራቅ ዩክሬን የሩሲያ ቋንቋ ተናጋሪዎች ብሶት በተመለከተም ጠቅላይ ሚኒስትሩ ማንም የሩሲያ ቋንቋ ላይ ገደብ እንዳያደርግ እንከለክላለን፣ በዩክሬን ሩሲያኛ መናገር መብት እንዲከበር ይደረጋል ሲሉ ቃል ገብተዋል። ይህ ጠቅላይ ሚኒስትሩ የገቡት ቃል በዚህ ሳምንት በሁለቱ ከተሞች እና በሌሎችም የምስራቅ ዩክሬን አካባቢዎች የመንግስት ህንጻ የያዙትና የነጻነት ህዝበ ውሳኔ እናካሂድ ብለው የጠየቁትን የታጠቁ አፍቃሪ ሩሲያ አማጽያን ያረካ እንደሆነ ግን ለጊዜው አልታወቀም። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ ረፋዱ ላይ ከስልጣናቸው በፈቃዳቸው የተሰናበቱትን በጤናና ሰብአዊ አገልግሎቶች ሚኒስትሯ ካትሊን ሴቤልየስን እንዲተኩ የበጀት ዳይሬክተራቸውን ሲልቪያ ማቲዩ በርዌልን አጭተዋል። ካትሊን ሲቤልየስ ስራቸውን የለቀቁት እርሳቸው የመሩት የፕሬዝደንት ባራክ ኦባማ የጤና ጥበቃ ዋስትና ሕግ የአፈጻጸም ጅምሩ ላይ የገጠመውን መሰነካከል ተከትሎ ነው። በተቀጥያ ስም ኦባማ ኬር እየተባለ የሚጠራው የጤና ዋስትና ሕግ የመጀመሪያ ዓመት ምዝገባ ባለፈው ሳምንት ነው የተጠናቀቀው። ምዝገባው የተከፈተበት የመጀመሪያዎቹ ሳምንታት በዌብሳይቱ ላይ የተከሰቱት በርካታ ብልሽቶች ብዙ ሚሊዮን አሜሪካውያን ዌብሳይት ውስጥ ገብተው መመዝገብ እንዳይችሉ አድርጎ እንደነበር አይዘነጋም። ከዚያም ተከትሎ ሪፐብሊካኖቹ ሚኒስትሯ ስራቸውን እንዲለቁ ሲወተውቱ፣ ፕሬዚደንት ባራክ ኦባማ ግን ከሚኒስትሯ ጎን ቆመው ቆይተዋል። ሆኖም ባለፈው ሳምንት ፕሬዚደንቱ የኦባማ ኬር ምዝገባ ስኬታማ መሆኑን ባስታወቁበት ንግግራቸው ወቅት ሚኒስትሯ በስፍራው እንዳልነበሩ ተስተውሏል። ኦባማ ኬር አስተዳደሩ ከተነበየው ሰባት ሚሊዮን ሰው በላይ ተመዝግቦለት የመጀመሪያ የምዝገባ ዙሩ ተጠናቋል። በመጨረሻም በቻይና እጅግ ታዋቂ ለመብት ተሟጋቾች ከሆኑት አንዱ ሹ ዣዮንግ ላይ የተሰጠውን የአራት አመታት እስራት ብይን የበላይ ፍርድ ቤቱ አጽንቶታል። የመብት ተሟጋቹ ሕዝብን ሰብስበው ለረብሻ አነሳስተዋል ተብለው ባለፈው ጥር ወር በተበየነባቸው እስራት ፍርድ ያቀረቡትን ይግባኝ አቤቱታ ነው ከፍተኛው ፍርድ ቤት ውድቅ ያደረገው። በሙያቸው ጠበቃ የሆኑት ሹ የህጻናት የትምህርት መብት እንዲከበርና የመንግስቱ ባለስልጣናት ሀብታቸውን ይፋ እንዲያደርጉ ዘመቻ ሲያካሂዱ የቆዩ ተሟጋች ናቸው። አድማጮች ለዚህ ሰዓት ያለን ዜና በዚሁ ያበቃል። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ22 ሜትር ባንድ በ13870 እንዲሁም በ25 ሜትር ባንድ በ11905፣ በ11925፣ በ12005 እና በ12140 ኪሎ ኸርትዝ ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የአርብ ሚያዝያ 3 2006 ዓ ም ምሽት ፕሮግራም ነው። በተለያየ ኮንዲሽን ይወጣ ነው። ሁሉም ፖለቲከኛ አይደለም። ሁሉም የኢኮኖሚ ስደተኛ አይደለም። እና አገር ያለው ህዝብ ነው። ታሪክ ያለው ህዝብ ነው። ዝም ብለህ እንደዚህ የምትሰፋውም አይደለም። ግን ይሄ ነገር እየገፋ ሲመጣ ወዴት ይሄዳል የሚለውን ስታይ ጥሩ ነገር አይመጣም። ናይሮቢ ከሚገኙ ስደተኞች የአንዱን ድምጽ ነው የሰማነው። ዘገባ ይኖረናል። አሁን ወደ መጽሔት ዝርዝር ዘገባዎች እናልፍና በቅድሚያ የዕለቱ አብይ ርዕስ ይደመጣል። በሽብር ወንጀል ተከሰው በክርክር ላይ የሚገኙት የሙስሊሙ ማህበረሰብ መፍትሄ አፈላላጊ ኮሚቴ አባላትና ሌሎችም ተከሳሾች ዛሬ ለፍርድ ቤት ሲሰጡ የቆዩትን ቃላት ጠቃለዋል። የመከላከያ ምስክሮችን ለመስማት ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሀ ዝርዝር ልኳል። በአንደኛ ተከሳሽ አቶ አቡበከር አህመድ መሐመድ መጋቢት 23 ቀን የተጀመረው የተከሳሾች ቃል የመሰጠቱ ሂደት ዛሬ ተጠናቋል። የ18ቱም ተከሳሾች ቃል ዝርዝር የተለያየ ቢሆንም በአጠቃላይ ግን በእጅጉ የተመሳሰለ ነበረ። ሁሉም ተከሳሾች ለፖሊስ ያስመዘገቡትን ቃል አስመልክቶ ወደውና በገዛ ፈቃዳቸው የሰጡት እንዳልሆነ ቃላቸውን በሰጡበት ጊዜ ሁሉ የማሰቃየት ድብደባ እንደተፈጸመባቸው ማስፈራራት፣ እንደደረሰባቸው ለፍርድ ቤቱ በመግለጽ ቃላችን ነው ብለው የፈረሙትም በግድ ነው ብለዋል። እያንዳንዱ ተከሳሽም ለፍርድ ቤት በሰጠው ቃል አቃቤ ሕግ ያቀረበውን የክስ ማመልከቻ እየጠቀሰ አድርጓል የተባለውን የወንጀል ድርጊት ፈጽሞ እንዳላደረገ ቢያደርገውም በክሱ በቀረበው አኳንና ትርጉም እንዳልሆነ አስረድቷል። አሁን ለፍርድ ቤት የሰጡት ቃልና ቀደም ሲል ለፖሊስ ሰጥተዋል የተባለውን ቃላቸውን ፍርድ ቤቱ እንዴት ነው የሚመዝነው የሚለውን ጥያቄ ከጠበቆች አንዱ ለሆኑት ለአቶ ተማማ በቦልኩ አቅርቤላቸው ነበረ። በፊት የሰጡት ቃል እነሱ እየተናገሩ ነው ያሉት። አሁን በፊት ስለሰጡት ቃል በፊት የሰጡት ቃል በኃይል ተገድዶ ነው የሰጡት። በኃይል ተገድዶ የሚገኝ ቃል በሽብር አዋጁ ተቀባይነት አለው ቢል እንኳን በኢትዮጵያ ሕገ መንግስት አንቀስ 19 መሰረት አንድ ሰው ሲያዝ ለምን እንደተያዘ ሊነገረው ይገባል። ሲመረመር ደግሞ የምትሰጠው ቃል ከወደህም ነው መስጠት ያለብህ። ስትሰጥ ደግሞ ለፍርድ ቤት ቀርብብሃል ብሎ ሊነግረው ይገባል። ያ ያለመደረጉ ራሱ ይህ ህገ መንግስታዊ ያደርገዋል። ይህ ህገ መንግስታዊ ከሆነ ደግሞ የህገ መንግስቱን የጣሰ ከሆነ ደግሞ ፍርድ ቤትም ይሁን ማንኛውም ሌላኛው አካል ተቀብሎ ተግባራዊ ሊያደርገው አይችልም። ስለዚህ በዛ መሰረት ውድቅ ሊደረግ ይገባል። የአንድ መንጆቻችን አሁን እየገለጹ ያሉት እሱን ነው እና በፖሊስ ጣቢያ ተገደው በኃይል ተደብድበው፣ ጺማቸው ተነጭቶ፣ ምግብ ተከልክለው፣ ቁጭ ብድግ ሰራ ተብለውና አካላዊ ድብድባ ተደርጎባቸው የሰጡ መሆኑን ገልጸዋል። ያ ደግሞ በኢትዮጵያ ህገ መንግስት ፍጹም የተከለከለ ነገር ነው። ስለዚህ ያ ቃል ውድቅ ሊሆን ይገባል ብለን ነው የምናምነው። ፍርድ ቤቱ ውድቅ ያደርጓል ብለን እናምናለን። እንዲህ ያለው ድርጊት ሲፈጸም ፍርድ ቤቱ ሊመረምረው አይገባም? ድርጊቱ ውስጥ ወንጀል አይደለምን ለሚለው ጥያቄም የአቶ ተማማ በወልጉ መልስ የማያጠራጥር ነበረ። በጣም ከፍተኛ የወንጀል ድርጊት ነው። አሁን ደንበኞቻችን በየቀኑ ራሱ ለፍርድ ቤቱ እያመለከቱት እንዳለ ፍርድ ቤቱ ምንድን ነው ማድረግ የነበረበት? አሁን ለምሳሌ ምንድን ነው፣ በዛ ላይ እኮ ተደረገ ከሚባሉ ነገሮች ውስጥ አንዱ ምንድን ነው፣ ህገ መንግስቱ ቀድህ ጣለው ፍርድ ቤቱ የእኛ ነው። እነዚህ እነዚህ የፍርድ ቤትን ገለልተኝነት የሚነቁ ናቸው፣ የሀገሪቷን መሰረት የሚነቁ ናቸው፣ ህገ መንግስት የሚነቁ ናቸው። ስለዚህ ፍርድ ቤቱ ይሄ በሚፈጸምበት ጊዜ አትሊስት እነዚህ ሰዎች ገለልተኝነታቸውን በተመለከተ የተናገሩትን ሰዎች ጠርቶ መጠየቅ አለበት፣ መንገር አለበት። አለበለዚያ ደግሞ እዛ ላይ ያሉት ሰዎች ይሄ ጉዳይ በሀያዝ ጉዳይ ተነስቷል ወይ ሪዛይን ሁሉ እስከ ማድረግ ድረስ መሄድ ነበረባቸው። ምክንያቱም ገለልተኛ አደላችሁን ብሎ የተናገረው ማ? የመንግስት አካል ነው፣ ፖሊስ ነው። ፖሊስ እንደዚህ ብሏቸው ደንበኞች እነሱ ጋር ቀርቦ እየተከራከሩ ነው ያሉትና እና ይህም በተመለከተ ፍርድ ቤት ግዴታ ማጣራት መደረግ ነበረበት። የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት በዛሬው ዕለት የተከሳሾቹን ቃል መስማት ካበቃ በኋላ የመከላከያ ምስክሮቻቸውን አቅርበው ማሰማት እንዲጀምሩ ለግንቦት አራት ቀን 2006 ዓ.ም ተለዋጅ ቀጠሮ ሰጥተዋል። አቶ አቡበከር አህመድ፣ አቶ አህመድን ጀበል፣ አቶ ያሲን ኑሩን ጨምሮ ከሌሎች አስራ አምስት ተከሳሾች ጋር አቃቢ ሕግ የመሠረተባቸውን የአሸባሪነት ክስ እንዲከላከሉ ተበይኖባቸው የተከሳሽነት ቃላቸውን ሲሰጡ እንደነበሩ ይታወሳል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። በቀጣዩ ዘገባ ደግሞ የሙስሊሞችን እንቅስቃሴ የሚመራው የድምፃችን ይሰማ ንቅናቄ ዛሬ በአዲስ አበባው የአንዋር መስጊድና በሌሎችም ከተሞች የመፍትሄ አፈላላጊውን ኮሚቴ የፍርድ ሂደት በማስመልከት ፍትህ ተነፍገን ትግላችን አይቆምም የሚል መፈክር በማንገብ ሰላማዊ ተቃውሞ ማካሄዱን ገልጿል። በኢትዮጵያ ሙስሊሞች በየሳምንቱ በየመስጊዶች ሲካሄድ የነበረው ተቃውሞ ረዘም ላለ ጊዜ ቆሞ እንደነበረ ይታወቃል። ካለፉት ሁለት ሳምንታት የጁማ ሶላት ወዲህ ግን መቀጠሉን የድምጻችን ይሰማ ንቅናቄ ተወካዮች ገልጸዋል። አዲሱ አበበ በመስጊዱ ሰላማዊ ተቃውሞ ከተካፈሉ አንዱን አቶ ሞሐመድ አብደላን በስልክ አነጋግሯል። የእለቱን የተቃውሞ ሂደት በማስረዳት ይጀምራሉ አቶ መሐመድ። ዛሬ ተቃውሞ የነበረው ያው መስተጓጎል ምክንያት ሰላማዊ ሰልፋችን ነበር። እለተ ዓርብ ስድስት ሰዓት አካባቢ ያው ከፍተኛ ቁጥር ነበር ያው ከተለመደው ትናንት ባዘዘችው ይሄ ፍትህ በኮሚቴዎቻችን ላይ ሆነ በሌላ ሙስሊም ማህበረሰቦች ላይ እየደረሰ ያለውን የፍትህ መዛባት ሰላማዊ ትግል እንደማያቆመው አምስት ሰዓት አካባቢ እዛ ገርሽ ነበረ። እኔ አምስት ሰዓት አካባቢ ላይ ሰው በጣም ር እየተመመ ነበረ። ሰላት ተሰገደ። ከሰላት በኋላ የመጀመሪያ የተደረገው ነገር እጅ በእጅ በመያያዝ ወደ አንድነታችንና ትግላችን እንደምንቀጥል ማሳያ ያደረግ ነው። እኛ አሁን ደርስላለን። እጅ ለእጅ አሁንም አሁንም ቢሆን ሰላማዊ ትግላችን እንቀጥላለን ብለን ቀጥለን ነበር፣ አሳይተናል። ከዛ በኋላ የያዝናቸውን ወረቀቶች ወደ ላይ ከፍ በማድረግ ከየቤታችን ዘ የመጣናቸውን ወረቀቶች ወደ ላይ ከፍ በኋላ እሱ ምንድን ነው የሚለው ትግላችን አይቆምም እንዲል ነው። በጸጥታ በኩል የተፈጠረ ችግር አለ ወይም በጸጥታ አስከባሪዎች በኩል ወይም ከዛ የመጣ ተቃውሞ በሰው ላይ የደረሰ ጉዳት ደረሰ ጉዳት ባለ ደረጃ ደረሰ መሰረት የለም። ነገር ግን ከሰላት የመሰገድ ወዲህ ህዝቡ መሲሉ ሞልቶት የመሲሉ ግቢ እንደምናውቀው በጣም ትልቅ ግቢ ነው። እሱ ሞልቶት ውጭ ባለው አስፋልት ላይ አሜዛን ግቢ የሚገኘው አስፋልት መዲና ህንጻ ዝርድ ሀይል የሚገኘው አጠቃላይ ዙሪያ ላይ እንዳይነጠት የዝርድ ሀይሎች ምንታት ይከለክሉ ነበረ ያግዱ ነበረ። ግን ህዝቡ እየጠ ቁጦ በጨመረ ቁጥር ከዛ በኋላ ከዚህ ማለፍ አልቻሉም ባከለከሉ ያው ከዛ በኋላ ህዝቡ ማንጠፍ ጀመረ። ነ ሌላ የተፈጠረ የተስፋ ድራ ሰላት በፊትም ሆነ ክሳት በኋላ የሰማሁት ተጨፈ የለኝም አሰማሁ ዛሬ የተካሄደው ተቃውሞ በየሳምንቱ የሚደረግ ነው ማለት ነው። እና ምን የተለየ ነገር አለ ዛሬ ህዝቡ በቱታ ነው? አሁንም ዘ የሚመጣው ለምን? ኮሚቴዎቻችን የእኛ መፈን የህዝብ በ የመፍትሄ አፈላላጊ ኮሚቴዎች እስር ቤት ይገኛሉ። እስር ቤት፣ ፍርድ ቤት ላይ የሚደርግባቸው የፍትህ መዛባት፣ ሌላ ደግሞ እነሱ ወኪሎቼ ናቸው መሪዎች ከናቸው ብሎ የሚናገሩ አካላት እየታሰሩ አሁንም ቢሆን መስጊዶች እየተነጠቁና ከእምነታችን ውጭ የሆነው የአህባሽ የሚባለውን አመለካከት ሰዎች ሰለባ እየሆኑ ስለሆነ ህዝቡ አሁንም ቢሆን የህክምና ቦታ ላይ ነው ያለው። ይህን ይዞ ነው የመጣው ወደ አኗር መስጊድ። ከአሜሪካ ድምጽ ራዲዮ መጽሔት እያደመጣችሁ ነው ያላችሁት። የዕለቱን አብይ ርዕስ አሰምተናል። አሁን የትንታኔው መጽሔት ይቀጥላል። ዓለም አቀፉ የፍልሰት ድርጅት አይኦኤም እንደሚለው በኢጣሊያ ጠረፍ የሚያዙት ፍልሰተኞች ቁጥር ከአምና ጋር ሲነጻጸር በአስር እጥፍ ጨምሯል። አብዛኞቹ ስደተኞች በአፍሪቃና በማዕከላዊ አፍሪቃ ከሚካሄዱት ግጭቶች የሸሹ እንደሆኑ የአሜሪካ ድምፅ ራዲዮ ዘጋቢ ፓም ዳኪንስ ዘገባ ጠቅሷል። አዳነች ፍሳየ ታቀርበዋለች። ካለፈው ጥር ወር አንስቶ 15,000 የሚሆኑ ፈላሾች ኢጣሊያ ጠረፍ አጠገብ እንደገቡ ዓለም አቀፍ የፍልሰት ድርጅት ገልጿል። ባለፈው ወር በእነዚህ ወራት የታዩት ፈላሾች አንድ ሺ አምስት መቶ እንደነበሩ የድርጅቱ የጣሊያ ቃል አቀባይ ፍላቪዮ ዲ ጂያኮሞ ተናግረዋል። እነዚህ ሰዎች ከጦርነቶችና ከመንግስታት የሚሸሹ ናቸው። ብዙዎቹ ሶራያውያን፣ ኤርትራውያን፣ ሶማሌዎች እንዲሁም ከማሊና ከሰሃራ በመለስ ካሉት የአፍሪካ ሀገሮች የተሰደዱ ናቸው። ከፈላሾቹ አንዱ ጀክሰን ኢቫክስ የተባለ ናይጀሪያዊ ነው። ከናይጀሪያ የወጣሁት በቦኮ ሀራም ምክንያት ነው። ቦኮ ሀራም የተባለው ጽንፈኛ እስላማዊ ቡድን ከአምስት ዓመታት ገደማ አንስቶ ለሞቱት በብዙ ሺህ የሚቆጠሩ ሰዎች ተጠያቂ ተደርጎ ይታያል። ኢቫክስ አውሮፓ ለመግባት ከሊቢያ በጎማ ጀልባ ከተነሱት አርባ ስድስት አፍሪካውያን ፈላሾች አንዱ ነው። አውሮፓ ገብቼ ትምህርቴን ለመቀጠል እፈልጋለሁ፣ ለነጻነትም ለሁሉም ነገር። ፈላሾቹን የጠለፉት ወይም የያዙት የሊቢያ የባህር ኃይሎች ናቸው። ባለፈው ዓመት በሰባት መቶ የሚገመቱ ስደተኞች ሜዲትራኒያን ባህርን ለማቋረጥ ባደረጉት ሙከራ እንዳለቁ ዲጂኮሞ አስገንዝበዋል። እንዲህ አይነቶቹ አሳዛኝ ሁኔታዎች እንዳይደገሙ ለማስወገድ ጥረት መደረግ ያለበት ጊዜ ደርሷል። ዓለም አቀፍ ማህበረሰብ የሚፈልሱትንና የሚሰደዱትን ሰዎች ለመንከባከብ የተሻለ አያያዝ መፍጠር አለበት። ዓለም አቀፍ ማህበረሰብ በድንበር ጥበቃ ላይ ብቻ በማትኮር ሰዎች ከሀገራቸው ለሚሰደዱበት ሰብአዊ ጉዳይ ብዙም ቦታ አልሰጠም በማለት ዓለም አቀፍ የፍልሰት ድርጅት የኢጣሊያ ቃል አቀባይ ፍላቪዮ ዲ ጃኮሞ አስገንዝበዋል። በቀጣዩ ዘገባ ደግሞ የመካከለኛው አፍሪቃ ሪፑብሊክን ጉዳይ ይሆናል የምንመለከተው። የተባበሩት መንግስታት የጸጥታው ምክር ቤት በርስ በርስ ብጥብጥ በሺዎች የሚቆጠሩ ዜጎቿ ወደ ተገደሉባት የማዕከላዊት አፍሪቃ ሪፑብሊክ አስር ሺ ወታደሮችና አንድ ሺ ስምንት መቶ ፖሊሶች ሊልክ ትናንት በሙሉ ድምፅ ተስማምቷል። በተባበሩት መንግስታት የአሜሪካ ድምጽ ራዲዮ ዘጋቢ ማርግሬት በሽር ተከታዩን ልካለች። ትዝታ በላቸው ታቀርበዋለች ሚኑስካ በመባል የሚታወቀው ኃይል ከፊታችን መስከረም ወር ጀምሮ ይሆናል አሁን በሀገሪቱ ከሚንቀሳቀሰውና ስድስት ሺ አባላት ካሉት አፍሪቃ መር ተልዕኮ ኃላፊነቱን የሚረከበው። ሁለት አባላቱ የፈረንሳይ ወታደሮች የሆኑት የአፍሪካው ኃይል ባለፈው ታሳስ ወር አብዛኞች ክርስቲያን ከሆኑት አንቲበሊካ ሚሊሻዎች ባንጉይ የሚገኙ የሰሌካ ሙስሊሞች ላይ ጥቃት ከከፈቱ ወዲህ ጸጥታን ለማስከበር እየጣረ ነው። የሰሊካ ኃይሎች ከአንድ ዓመት በፊት የማዕከላዊት አፍሪቃ ረፐብሊክ መንግስትን መገልበጣቸው ይታወሳል። ከግማሽ በላይ የአገሪቱ ሕዝብ የምግብ እርዳታ የሚፈልግና ከአንድ ሚሊዮን በላይ ከመኖሪያው የተፈናቀለ በመሆኑ የማዕከላዊት አፍሪቃ ሪፐብሊክ በአሁኑ ሰዓት ከፍተኛ ሰብአዊ ቀውስ ውስጥ እንደምትገኝ ተገልጿል። የአገሪቱ ውጭ ጉዳይ ሚኒስትር ቱሳይንት ኮንጎ ዱዱ የመንግስታቱ ድርጅት ኃይል ሊልክ በመወሰኑ ደስታቸውን ገልጸዋል። ዛሬ የሚኑስካ ኃይል በማዕከላዊ አፍሪቃ ሪፐብሊክ እንዲመደብ መወሰኑ በሀገሪቱ ሰላምና ጸጥታን የማስፈን ጅምር ነው። ያረጋጋታል የሚል ተስፋም አለን። የፈረንሳይ አምባሳደር ጀራርድ አርዱ አዲሱ ኃይል በሀገሪቱ ጸጥታ ላይ ለውጥ የሚያመጣ ነው ብለዋል። ፕ በተባበሩት መንግስታት ድርጅቶች ህግ ምዕራፍ ሰባት መሰረት ኃላፊነታቸውን የሲቪሎችን ደህንነት መጠበቅ፣ ህግና ስርዓትን ማስከበር፣ ሰብአዊ እርዳታን ማገዝ፣ የሰብአዊ መብት እንዳይጣስ መጠበቅና ከህግ በላይ ለመሆን የሚሞክሩትን ቁጥጥር ስር መዋል አለባቸው። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር ባለፈው ሳምንት የማዕከላዊት አፍሪካ ሪፐብሊክን ጎብኝተው ተመልሰዋል። በአገሪቱ የሚካሄደው የእርስ በርስ ብጥብጥ ጨርሶ እንዳያወድማትም ስጋታቸውን ገልጸዋል። በአነስተኛ መንደሮች አካባቢዎች እስከ ዛሬ ያልተነገሩ አሰቃቂ ድርጊቶች አሉ። በዋና ከተማ ውስጥ ከ19 ሺ በላይ ሙስሊሞች መውጫ አጥተው ተደብቀው ይገኛሉ። የሚፈሩት የጸረ ባላካ ኃይሎች እንዳይፈጇቸው ነው። ዋሽንግተን በማዕከላዊት አፍሪካ ሪፐብሊክ ሰላምና ጸጥታን ለማስፈን አንድ መቶ ሚሊዮን ዶላር የመደበች ሲሆን ለሰብዊ እርዳታ ደግሞ ካለፈው ጥር ወር ጀምሮ 67 ሚሊዮን ዶላር ለግሳለች። ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። ቁጥራቸው ከ50 የሚበልጥ የዩናይትድ ስቴትስ የተወካዮች ምክር ቤት የሱዳንና የደቡብ ሱዳን ኮሚቴ ሊቃነ መናብርትም ጭምር ያሉባቸው ከ50 የሚበልጡ አባላት በደቡብ ሱዳን አንድ እርምጃ እንዲወሰድ የውጭ ጉዳይ ሚኒስትር ጆን ኬሪን ጠይቀዋል። በቅርቡ ለውጭ ጉዳይ ሚኒስትሩ በላኩት ደብዳቤ በዚያች ሀገር የሰብአዊ ረድኤቱ መርሃ ግብሮች እንዲስፋፉ ጠይቀዋል። በጅምላ ጭፍጨፋና በሌሎችም የሰብአዊ መብቶች ረገጣዎች ውስጥ እጃቸው ያለ ሰዎች ለተጠያቂነት እንዲቀርቡ እርዳታ ይደረግ በማለት ሚኒስትሩን አሳስበዋል። ለዚያ ታዲያ አንዱ የቀረበው ሀሳብ እንደ ሲራሊዮን፣ ኮሶቮ፣ ምስራቅ ቲሞርና ካምቦዲያ የመሳሰሉትን የፍርድ ቤቶች ይቋቋም የሚል ነው። ከዋሽንግተን ዊልያም ኢግል፣ አንድ ስመጥር ደቡብ ሱዳናዊ የሰብአዊ መብቶች ጠበቃ ስለዚህ ሀሳብ አነጋግሯል። ቆንጅት ታየነች ያሰናዳችው ዴቪድ ዴንግ ይህ የቀረበው ሀሳብ በሀገሪቱ የምሁራን ክበቦች እንዲሁም መንግስታዊ ባልሆኑ ድርጅቶችና ዓለም አቀፍ አጋሮች ዘንድ ተቀባይነት እያገኘ መሆኑን ነው የሚናገሩት። ዴንግ ቢሮ ጁባ ውስጥ የሆነው የደቡብ ሱዳን የህግ ባለሙያዎች ማህበር ሳውት ሱዳን ሎ ሶሳይቲ የምርምር ስራ አስኪያጅ ናቸው። ዓለም አቀፍና የአገር ውስጥ ህግጋትን አጣምሮ የሚዳኝ ልዩ ፍርድ ቤት ስለማቋቋም መነጋገሪያ ወቅት አሁን ነው ይላሉ። ይህን ማለታቸው በፕሬዝደንት ሳልቫኪርና በቀድሞ ምክትል ፕሬዝደንት ሪክ ማቻር ደጋፊዎች መካከል ግጭት ከተቀሰቀሰበት ካለፈው ታህሳስ ወር ወዲህ ምን ያህል ከባድ ወንጀሎች እንደተፈጸሙ የሚታመን መሆኑን ያሳያል። በብጥብጡ 800 ሺህ ህዝብ ከቀየው ተፈናቅሏል። ከ250 ሺህ የሚበልጡ ደግሞ አገር ጥለው መሰደድ ተገደዋል። ብዙ ሺዎች ተገለዋል። ይህ ይቋቋም እየተባለ ያለው ልዩ ፍርድ ቤት ታዲያ አለም አቀፍና የሀገር ውስጥ ህጎችን በማቀናጀት በዚሁ ዙሪያ የሰለጠኑ መርማሪዎች፣ ጠበቆችና ዳኞችን አሰማርቶ የሚሰራ ነው። ፍርድ ቤቱ የሚዳኛቸው በሁለቱም በኩል በግድያ የተሳተፉ ቁጥራቸው ከሃያ ወይ ከሃያ አምስት የማይበልጥ የሁለቱም ተፋላሚ ወገኖች መሪዎችን እንደሚሆን ነው ዴንግ የሚያስረዱት። ለዓለም አቀፍ ወንጀልነት ደረጃ የማይበቁ ነገር ግን በንብረት ማውደም እና በግድያ የሚጠየቁ ተከሳሾችን ደግሞ በሀገሪቱ የወንጀለኛ መቅጫ ሕግ መሰረት ልዩ ፍርድ ቤቱ ሊዳኛቸው ይችላል። ልዩ ፍርድ ቤቱን ማቋቋም የሚያስፈልግበት በርካታ ምክንያት እንዳለ የሰብአዊ መብት ጠበቃው ዴቪድ ዴንግ ያብራራሉ። አሁን ያሉት መደበኛው የፍርድ ስርዓት ስራዎች ከባድ ድክመቶች ያሉትን መሆኑንና ተደራሽነቱን በከተሞች አካባቢ ላለው ነዋሪ ብቻ መሆኑን ዴንግ ያብራራሉ። በተሻለ ለህዝቡ ተደራሽነት ያላቸው ባህላዊ ፍርድ ቤቶች ደግሞ ከባድ ወንጀል በመፈጸም የተከሰሱ ሰዎችን የመዳኘት ስልጣን የላቸውም። ዴቪድ ደንግ ስለ ዓለም አቀፍ ወንጀል፣ ጎሳና ሃይማኖትን ለይቶ ማጥፋት በስብዕና ላይ ስለተፈጸሙ ወንጀሎችና ስለ ጦር ወንጀልስ ወዘተ ስናወራ እነዚህ ከባህላዊ ፍርድ ቤቶቹ አቅም በላይ መሆናቸውን በግልጽ እናውቃለን። በበርካታ የደቡብ ሱዳን አካባቢዎች ላለፉት አስር ዓመታት በማኅበረሰቦቹ መካከል በስፋት የሚካሄዱ አነስተኛ ግጭቶች እንኳን ከባህላዊ ፍርድ ቤቶቹ አቅም በላይ ናቸው። መንግስቱም ቢሆን ስለ ወንጀሎቹ ነጻና ግልጽ ምርመራ ይከፍታል ብለው እንደማያምኑ ነው ዴቪድ ዴንግ አክለው የሚናገሩት። ይህ መንግስት እንደ አውሮፓውያን ዘመን አቆጣጠር ከሁለት ሺህ አምስት ዓመተ ምህረት ጀምሮ ከተቋቋመበት ጊዜ ወዲህ የተካሄዱትን በርካታ ምርመራዎችን ለምሳሌ መጥቀስ ይቻላል። በምርመራዎቹ ምንም የተከናወነ ነገር የለም። ወይም ኮሚቴው አንድም ምርመራ አላካሄደም፣ አልያም ሪፖርቶች ተጠናቅረው ለህዝብ ይፋል አልተደረጉም፣ ወይም ሀቁ በትክክል አልቀረበም። ልዩ ፍርድ ቤቶች በተባበሩት መንግስታት እገዛ የሚቋቋምበት ብዙ መንገድ አለ። በጸጥታ ምክር ቤት ውሳኔ ወይም በመንግስታቱ ድርጅትና በሀገሩ መንግስት መካከል በሚደረግ የሁለትዮሽ ስምምነት ሊቋቋም ይችላል። መንግስታትም ቢሆኑ ዓለም አቀፍ ህግጋትን በራሳቸው ፍርድ ስርዓት ውስጥ በማካተትና የፍርድ ሂደቶችን የሚቆጣጠሩ የዓለም አቀፍ ተቋማት ተጠሪዎችን በመጋበዝ የጦር ወንጀለኞችን ሊዳኙ ይችላሉ። የልዩ ፍርድ ቤቶቹ መቋቋም ብዙ ጠቀሜታ አለው። ልዩ ፍርድ ቤቶቹ እንደ ዓለም አቀፉ የወንጀል ፍርድ ቤት ሳይሆን በቦታው ሊመሰረቱ ይችላሉ። ይህ ሲሆን ደግሞ በህዝቡ ዘንድ የተሻለ ተቀባይነት ያስገኝላቸዋል። ከአይሲሲ ማለት ከዓለም አቀፉ የወንጀል ፍርድ ቤት በተሻለም ሰፋ ያለ ቁጥር ያላቸውን ጉዳዮች ሊመለከቱ ይችላሉ። የሀገር ውስጥ ፍርድ ቤቶች በተሸናፊው ወገን ላይ የባለድሉን ወገን ፍትህ በግድ የሚጭኑ ተደርገውም ይታያሉ። የሀገር ውስጥና ዓለም አቀፍ ሕግጋትን በማጣመር እንዲሰሩ የሚቋቋሙት ልዩ ቅይጥ ፍርድ ቤቶች ለጠበቆችና ለሌሎችም ሰራተኞች ስልጠናና ልምድ በመስጠት ብሔራዊውን የፍትህ ስርዓት በማሻሻል ረገድ ሊጠቅሙ የሚችሉ ናቸው። ደቡብ ሱዳን የሄጉ የዓለም አቀፍ ወንጀል ፍርድ ቤት የተቋቋመበት የሮሙ ድንጋጌ ፈራሚ አለመሆኗን የሰብአዊ መብት ጠበቃው ዴቪድ ዴንግ ያስታውሳሉ። ፕሬዚደንት ሳልቫኪር የአፍሪቃ የሰብአዊና ህዝባዊ መብቶች ቻርተርንም አለመፈረማቸውን ደንግ አክለዋል። የልዩ ቅይጥ ፍርድ ቤቶቹ መቋቋም ጉዳይ በአዲስ አበባ በክልላዊ ሸምጋዮች አማካይነት በተያያዘው የሰላም ድርድር ላይ መነሳት እንዳለበትም የሰብአዊ መብት ጠበቃው ያሳስባሉ። እያንዳንዱ ቅይጥ ፍርድ ቤት የየራሷን አመሰራረት አለው። በእኛ አገር ከሆነ የግዴታ ተደራዳሪዎችን ወገኖች ማለትም መንግሥቱንና የተቃዋሚ ፓርቲዎቹን ይሁንታ ማግኘት ይኖርብናል። ውይይቶቹና ድርድሮቹ ሲቪል ማኅበረሰቡንና የቀድሞዎቹን እስረኞች የሚያሳትፍ ከሆነ የእነዚህ የበርካታ ተዋናዮች ድጋፍ ወሳኝ ይሆናል። በሰላም ስምምነት ውስጥ ዓለም አቀፍ ሀገር ውስጥ ድብልቅ ፍርድ ቤቱን የመሰለ አንድ አይነት ለተጠያቂነት የሚያበቃ አካል ለማቋቋም የሚያስችል ቃል እንዲካተት ማለት ነው። ሕዝቡ ላይ በግድ ሊጫንበት አይችልም። በሁሉም ወገኖች ዘንድ ተቀባይነት ማግኘት ያለበት ነገር ነው። አሁን ባለንበት፣ በተለይም ምን እንደሚፈጠር በእርግጠኝነት በማይታወቅበት የተጠያቂነት ጉዳይ ሁሉም ፍርሃት ፍርሃት በሚልበት ወቅት ፍርድ ቤቶቹን ማቋቋሙ ትንሽ ከበድ የሚለው ለዚህ ነው። የአፍሪካ ህብረት በደቡብ ሱዳን የተፈጸሙትን ጥቃቶች የሚመረምር በቀድሞ የናይጄሪያ ፕሬዚደንት ኦሊሼጉን ኦባሳንጆ የሚመራ መርማሪ ኮሚሽን ማቋቋሙን ደንግ አስታውሰዋል። አንዱ ይህ ኮሚሽን የተሰጠው ስልጣን ታዲያ ሀገሪቱ ግፍ የፈጸሙትን ሰዎች በተጠያቂነት ልትይዝ የምትችልበትን መንገድ ሀሳብ እንዲያቀርብ ነው። የሰብአዊ መብት ተሟጋቹ እንደሚሉት የተፈጸሙትን የግፍ ተግባራት መዝግበው ሰነድ የያዙ መንግስታዊ ያልሆኑ ድርጅቶችም አሉ። ብዙዎቹ ምስክሮች ቃላቸውን መስጠት ይፈራሉ፣ እናም ጥበቃ ሊያስፈልጋቸው ይችላል። ዓለም አቀፍና የሀገር ውስጥ ሕግጋትን አጣምሮ የሚሰራው ፍርድ ቤት በምን ያህል ፍጥነት ስራ መጀመር እንደሚችል ግልጽ እንዳልሆነ ዴቪድ ዴንግ ገልጸው እንዲህ ያሉ ፍርድ ቤቶች ሊሰሩ የሚችሉት የተረጋጋ ድባብ ሲኖር ብቻ እንደሆነም ያስገነዝባሉ። የነዚህ ልዩ ፍርድ ቤቶች ምርመራ ዝቅተኛ ደረጃ ላይ ካሉት ተዋናዮች እላይ አመራር ስልጣን ደረጃ ላይ ወዳሉት የተራመደ እንደሆነ ከሀገሪቱ መሪዎች በኩል ምን ያህል ትብብር ያገኛል የሚለውን ጥያቄ የሚያነሱ ተቺዎችም አሉ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። በኢንተርኔት www ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ላይክ አስ፣ ተነጋገሩ። በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ኤምኦቢአይ እንዲሁም ናይልሳት ላይም ታገኙናላችሁ። በስቱዲዮ ያለው ቴክኒሽያናችን ኔልሰን ሎፔዝ ነው። ፕሮግራሙን የሚመራልን ደሳለኝ መኮንን፣ አስተናጋጆቻችሁ ደግሞ እኔ ቆንጅ ታይና፣ እኔም ሶሎሞን አባተንን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችኋለን። ሀይ ቢዎች በቅድሚያ ያከበረ ሰላምታዬን አቀርባለሁ። ከዚህ ቀጥሎ ቺኔ የማቀርባት መልዕክት ታስተላልፉልኝ ነው። በትላንትና እለት የቨርጂኒያው አስተያየት ሰጪ የአባይ ግድብን አስመልክቶ የተከበሩ ብቸኛ የፓርላማ አባል አቶ ግርማ ሳይፉን የሰጡትን አስተያየት አስመልክቶ እናንት የሌላችሁበት ነገር አይጥማችሁም። ከመቃወሙ ውጭ ሌላ አላማ የላችሁም። ወንድሜ የተባለውን ሁሉ ተቀበሉ የሚሉ ይመስለኛል። ተቃዋሚም አያስፈልግም ባይ ናቸው። ትንሽም ቆጣ ያሉ ይመስለኛል። ለሁሉም እናንት እኛ ከመባባል እግዚአብሔር ይጠብቀን። ለተከበሩ ግርማ ሰይፉ ለሚዛናዊ አስተያየቶት እና አባይን አስመልክቶ ከግብጽ ጋር ሊደራደር የሚችል ኢትዮጵያዊ ተቃዋሚ ሊኖር እንደማይችል አስረግጠዋል። ይህ በጣም አመሰግናለሁ። ቴዎድሮስ ከዴንቨር። ሰላም ለእናንተ የሆነ ቪኦኤ በትናንትና እለት አቶ አሉላ ለአቶ ግርማ ሰይፉ ትላልፍ ባልከው ዘገባ ያቀረብክላቸው ጥያቄ አዳምጫለሁ። በእውነት አንተ አሉላ የአጠያየቅህ ስልት አድናቆት ያተረፍክን ያህል በአቶ ግርማ ሰይፉ ያቀረብከው ጥያቄ ግን በጣም ነው የታዘብኩ። ምን ነው አቋምህ እንዳለ ሆኖ ሎሚያ ካለ ስነ ምግባር አንጻር ለሁሉ ሰው ግብጽ ሊያደርገው የሚችል ጥያቄ ሳትጠይቅ አለፍክ። አቶ ግርማ ማንኛውም በአገር ውስጥ ሆነ በውጭ ያለ ተቃዋሚ ቢሆን ለአባይ እጁ አለመዘርጋቱ ለግብፅ አለማደጋፊ አለመሆኑ ላረጋግጥላችሁ ወዳለሁ ያሉትን እንዴት ግብጽ የምትፈልገው ከአባይ ላይ ምንም አይነት ግንባታ እንዳይካሄድ፣ በዚህ ግንባታ የሚደረግ ማንኛውም የፋይናንስ ድጋፍ እንቃወማለን፣ ድጋፍ በሚያደርጉ ላይ አክብሮታችንን እንገልጻለን ያሉትን ግብፃውያን፣ በገንዘብ ሆነ በሞራል አለመርዳት በተዘዋዋሪ መንገድ ግብጽ መደገፍ አይሆንም ወይ ብለ አለመጠየቅህ ምን ነው ታዘብኩህ። አሉላ ግርማ ነኝ ከቨርጂኒያ። አስተያየት የሰጣችሁንን ሁላችሁንም እናመሰግናችኋለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በኢሜይል ለምትጠቀሙ አድማጮቻችን ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ነው። ላኩልን። የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ በ22 እና በ25 ሜትር ባንድ እንዲሁም በናይል ሰዓት በቀጥታ የሚተላለፍላችሁን ስርጭት ነው። የዜና የትንታኔውና አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ33 ደቂቃ ነው። ቅጩ ላይ የሰዓቱን ዋና ዋና ዜና ቆንጅት ታሰማናለች። የተባበሩት መንግስታት ድርጅት 120 ሰራዊት ያለው ሰላም አስከባሪ ኃይል እንዲመደብ መፍቀዱ ጥሩ ጅምር ሆኖ ሳለ ተልእኮ ስራው የሚጀምርበት ጊዜ መዘግየቱ አሳስቦኛል ሲል የመካከለኛው ምስራቅ የመካከለኛው አፍሪካ ሪፑብሊክ መንግስት አስታውቋል። ቃል አቀባዩ ጂሴል ፔዳን የተባበሩት መንግስታቱ ሰላም አስከባሪ ኃይል የሚሰፍረው እንደ ኤሮፓውያን አቆጣጠር መስከረም 15 መሆኑ መንግስታቸውን እንዳሳሰበ ነው የተናገሩት። በአፍሪካ ህብረት አዲሱ የኤርትራ መልእክተኛ ለህብረቱ ኮሚሽን ሊቀመንበር ላሚኒ ዙማ የሹመት ደብዳቤያቸውን አቅርበዋል። አምባሳደር ግርማ አስመሮም እንዲተኩ የተሾሙት በተባበሩት መንግስታት የኤርትራ አምባሳደር የነበሩት አርአያ ደስታ ሲሆኑ አምባሳደር ግርማ ደግሞ የተባበሩት መንግስታት ቋሚ መልእክተኝነቱን ቦታ እንዲይዙ ተሹመዋል። የዩክሬን መንግስት በሀገሪቱ ምስራቃዊ ከተሞች የመንግስት ህንፃዎችን ለያዙ ተገንጣዮች የሰጠው የዛሬ አርብ ጊዜ ገደብ ማለፉን ተከትሎ የሀገሪቱ ጊዜያዊ ጠቅላይ ሚኒስትር ወደ ክልሉ ሄደው ለመሪዎች ሀሳቦችን እያቀረቡ መሆናቸው ተገልጿል። አመሰግናለሁ ቆንጅት። አሁን ወደ ዝግጅታችን ሁለተኛ አጋማሽ በይፋ ዘለቅን። ቀዳሚው ርዕስ አፍሪቃ በአሜሪካ ጋዜጦች ነው። አዘጋጅና አቅራቢዋ አዳነች ፍሳሀየነች አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የህዳሴ ግድብ ጉዳይ፣ ጤፍ የልዕለ ምግብነት ቦታ እየያዘ መሄዱ ተገለጸ፣ የሩዋንዳ ፍጅት ሲታሰብ ሰነበተ የሚሉትን ርዕሶች ነው ዛሬ የምንመለከተው። ኢንተርናሽናል ቢዝነስ ታይምስ የተባለው ድረገጽ የኢትዮጵያ መንግሥት የታላቁ ህዳሴ ግድብ መገንባት ግብፅንና ሱዳንን እንደሚጠቅም እንጂ እንደማይጎዳ ለማስረዳት ከፍተኛ ጥረት ሲያካሄድ ቆይቷል። የግብፅ ባለሥልጣኖች ግን ትልቅ የኢኮኖሚና የአካባቢ ጉዳት ያደርሳል የሚል ስጋት ያሰማሉ ይላል። የግብፅ መንግሥት ኢትዮጵያ ዓለም አቀፍ መርህን ጥሳለች እያለ ከመዛት ይልቅ ግድቡ ለግብፅ ህዝብ ያለውን ጠቀሜታ ይገነዘባል ተብሎ እንደሚጠበቅ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ እንደተናገሩ ኢንዲፐንደንት አፍሪካ ዳትካም ዘግቧል። ከአዲስ አበባ 550 ማይል ርቆ በሚገኝ ሙቀቱ 118 ዲግሪ ሊደርስ በሚችለው ቦታ የሚገነባው ግድብ ወደ 700 አጸፋ ማይሎች የሚሆን ቦታን ይይዛል። ይህም ከካይሮ ከተማ አራት እጥፍ ይበልጣል። የህዳሴ ግድብ ግንባታ ኃላፊ ስመኘው በቀለ የግድቡ ግንባታ 30 ከመቶ ያህል እንደደረሰ በመግለጻቸው የግብፅ ባለሥልጣኖች ኢትዮጵያ የግድቡን እቅድ በዓለም አቀፍ ጠበብት እንዲመረመር እንድታቀርበው መጠየቃቸውን አል አህራም ጋዜጣ እንደዘገበ ኢንተርናሽናል ቢዝነስ ታይምስ ጠቅሷል። በርዝመቱ ከዓለም ቀዳሚ የሆነው ናይል ወይም አባይ ወደ ሰሜን 4160 ማይሎች ርቆ በአስራ አንድ ሀገሮች በኩል ፈሶ ግብፅ ይደርሳል። ግድቡ ሲጠናቀቅ 2.6 ትሪሊዮን ኪቢክ ፊት ውሃ የመያዝ አቅም ይኖረዋል። የግብፅ የውጭ ጉዳይ ሚኒስቴር ቃል አቀባይ ባድር አብደላቲ ባለፈው ወር ለቢቢሲ ማለት ለብሪታንያ የዜና ስርጭት ኮርፖሬሽን ሲናገሩ ለእኛ በምንም አይነት የማንደራደርበት የሞትና የሽረት የሆነው የጸጥታ ጉዳይ ነው ብለዋል። የአዲስ አበባው ሪፖርተር ጋዜጣ በበኩሉ ተፈጥሮ የአባይን ያህል ትልቅ ስጦታ አበርክቶልን እያለ በድህነት ቀንበር ውስጥ መኖራችን ሲያንገበግበንና ሲያሳፍረን ኖሯል። ከሶስት ዓመታት በፊት የታላቁ ህዳሴ ግድብ መሰረተ ድንጋይ ከተጣለበት ጊዜ ወዲህ ግን ሀዘኑና ቁጭቱ ወደ ቁርጠኛነትና ብሩህ ተስፋ ተለውጧል ማለቱን ስለ ግድቡ የተጻፉ የተለያዩ ዘገቦችን እየጠቃቀሰ ያቀረበው ኢንተርናሽናል ቢዝነስ ታይምስ ድረገጽ ጠቅሷል። በዋሽንግተን ፖስት ጋዜጣ ደግሞ ኢትዮጵያ ውስጥ ለብዙ ሺህ ዓመታት ባህላዊ ምግብ ሆኖ የቆየው ጤፍ በሀገራችን የልዕለ ምግቦች ቦታ እያገኘ ሄዷል ይላል። ጤፍ በፕሮቲንና በሌሎች ገንቢ ንጥረ ነገሮች የተሞላ ነው። ኢትዮጵያውያን ለሰውነት ገንቢ የሆነውን ሁለት ሶስተኛ ፕሮቲን የሚያገኙት ከጤፍ እንደሆነ ጥናቶች አሳይተዋል። ጤፍ በተለያዩ የምግብ አይነቶች ሊሰራ የሚችል ሁለገብ የምግብ ዘር ነው ይላል ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ። ቂጣ፣ ዳቦ፣ ብስኩትና የተለያዩ ለመክሰስ የሚሆኑ የምግብ አይነቶች ሊሰራበት እንደሚችል ጋዜጣው ጠቁሟል። አብዛኛው የጥንታዊው ጤፍ ይዘት ገለባና ጀርሞች በመሆናቸው ነው ከሌሎች የምግብ አይነቶች ጋር ሲነጻጸር ጤፍ በገንቢ ንጥረ ነገሮች የተሞላ ምግብ የሆነው ብዙ ካልሲየምና ቫይታሚን ሲን ሳይቀር ያቀፈ ነው። ጤፍ በደማችን ውስጥ ያለውን የስኳር መጠንን ለማስተካከል፣ ለክብደት ቁጥጥርና ለፍንጢጣ ጤና አጠባበቅ እንደሚረዳ ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ጠቁሟል። አሁንም ዋሽንግተን ፖስት ጋዜጣ ሰሞኑን በሩዋንዳ ታስቦ ስለሰነበተው ከ20 ዓመታት በፊት ስለተፈጸመው ፍጅትም ጽፏል። ሩዋንዳ ከ20 ዓመታት በፊት በጽንፈኛ ሁቶዎች የተፈጁትን ከ800 ሺህ በላይ የሚሆኑ አብዛኞቹ ቱትሲዎችና ለዘብተኛ ሁቶዎችን ለማሰብ ካለፈው ሰኞ አንስቶ የአንድ ሳምንት የሐዘንና የመታሰቢያ ጊዜ አውጃለች። ከፍጅቱ በኋላ ሩዋንዳ በብሔራዊ ሐዘኗ እንደ ተዋጠች አልቀረችም። እንደገና አገግማ ኢኮኖሚዋ በፍጥነት እያደገ ነው። ድህነት ቀንሷል። የዜጎቹ በሕይወት የመኖር መካከለኛ ዕድሜ ከፍ ብሏል። ማኅበረሰባዊ እርቅ እንዲወርድ በምታደርገው ጥረትም ተሞግሳለች። ይሁንና ፍጅትን የመሩትን ሰዎች ሁሉ ለፍርድ ለማቅረብ አልቻለችም። በፍጅቱ ተግባር አብይ ሚና የነበራቸውን ሰዎች ለፍርድ ለማቅረብ የተመሠረተው ዓለም አቀፍ ችሎት ከዘጠና አምስት በፍጅት ተግባር ተጠቃሾች መካከል የተፈረደባቸው 49ኙ ብቻ እንደሆኑ ሩዋንዳውያን ማውሳታቸው እንዳልቀረ ዋሽንግተን ፖስት ጋዜጣ ጠቁሟል። በሩዋንዳ ፍጅት የፈጸሙትን ወንጀለኞች ለፍርድ ለማቅረብ ዓለም አቀፍ ችሎት ከተመሰረተ 19 ዓመታት ያለፉ ቢሆንም ወንጀለኞቹ አሁንም በዓለም ዙሪያ መኖራቸው በተለይም ከፍጅቱ ለተረፉት ሰዎች ከባድ ውድቀት ነው ሲሉ የሩዋንዳ መታሰቢያ ማዕከል አስተዳዳሪ ሆኖርጋቴራ ገልጸዋል። የሩዋንዳው ፕሬዚደንት ፖል ካጋሜ ባለፈው ሳምንት አንድ በፈረንሳይኛ ከሚታተም መጽሔት ጋር ባደረጉት ቃለመጠይቅ ፈረንሳይ በፍጅቱ ተግባር እጇን አስገብታለች ሲሉ ከሰዋል። ፈረንሳይ ከፍጅቱ በፊት ለነበረው የሁቱ መንግስት የቅርብ ወዳጅ ነበረች። ፈረንሳይ በበኩሏ ካጋሜ ታሪክን እያጣመሙ ነው ስትል ከሳለች። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በመታሰቢያው በዓል ለተገኙት የክብር እንግዶችና በብዙ ሺህ ለሚቆጠሩ ሩዋንዳውያን ባደረጉት ንግግር የመንግስታቱ ድርጅት ሰላም ጠባቂዎች ፍጅቱን ለማቆም ባለመቻላቸው ጸጸት አሰምተዋል። ሩዋንዳ የነበሩት ሰላም ጠባቂ ወታደሮች እዛው መቆየት ሲገባቸው እንዲወጡ ተደርጓል በማለት ሐዘናቸውን ገልጸዋል። እንደ አውሮፓ አቆጣጠር ሚያዝያ 7 ቀን 1994 ዓ ም ቱትሲዎችንና ለዘብተኛ ሁቱዎችን መፍጀት የተጀመረው የሩዋንዳ ሁቱ ፕሬዚደንት ጁቬኒያል ሀቢያሪማና እና የቡሩንዲ ሁቱ ፕሬዚደንት ሲፕሪያን ኢንታሪያ ሚራን ያሳፈረ አይሮፕላን ኪጋሊ አውሮፕላን ማረፊያ አጠገብ ተተኩሶበት ከተከሰከሰ በኋላ ነው። በቁጥር ብዙሀን የሆኑት ሁቱዎች ወዲያውኑ ቱትሲዎችን በመጥረቢያ በጦር መሳሪያና በዱላ መፍጀት ጀመሩ። ሁቱዎቹ በረሮ ያሏቸውን ቱትሲዎች ለማጥፋት በሬዲዮ ቅስቀሳ ማካሄድ ጀመሩ። ሰዎች ጎረቤቶቻቸውን ገደሉ። አስተማሪዎች ተማሪዎቻቸውን አጠቁ። ባሎች ሚስቶቻቸውን ለግድያ አስረከቡ። መሄጃ አጥተው በአብያተ ክርስቲያን የተጠጉት እንኳን ከፍጅት አልተረፉም። በርካታ ካቶሊክ ደናግልና ቀሳውስ ሳይቀሩ እዛው የተጠለሉት ሰዎች እንዲገደሉ አዘዙ ሲል ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ አስገንዝቧል። አድማጮች፣ የዛሬው አፍሪቃ በአሜሪካ ጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና አቆዩን። ተከታዩ ልዩ ዝግጅት ኬንያ ውስጥ እየታየ ባለው የስደተኞች ሁኔታ ላይ ያተኩራል። ኬንያ በስደተኞች ላይ እያካሄደች ነው የሚባለው የአፈሳና የማሰር እርምጃ እስከ ትናንት ምሽት መቀጠሉ ተነግሯል። ሶሎሞን ወደ ናይሮቢ ደውሎ ያነጋገራቸው ሰዎች እርምጃው አግባብነት የሌለውና ስርዓትን የጠበቀ አይደለም ይላሉ። በሌላ በኩል ደግሞ ሕገ ወጥ ፍልሰተኞች አሉ በሚል ሰበብ ፖሊስ አፈሳውን ተገና አድርጎ ጉቦ እየተቀበለና እያንገላታቸው መሆኑን እዚያ የሚገኙ የሶማሊያ ስደተኞች ለዘጋቢያችን ጌብጀ ስሎ ነግረዋል። ዝግጅቱ እንደሚከተለው ተጠናቅሯል። ትናንትናና ዛሬ ወደ 55 ኢትዮጵያውያንና ከ86 እስከ 90 የሚሆኑ ሶማሊያውያን እንዲወጡ መደረጉን ኬንያ ያሉ ስደተኞች ተናግረዋል። አንዱ ሲፈታ ሌላው ሲታሰር፣ የእስረኛው ቁጥር አሁንም በየእስር ቤቱና በካሳራኒ ስታዲየም ከአምስት ሺህ በላይ መሆኑን ይገልጻሉ ያነጋገርኳቸው ሰዎች። በኬንያ የረዥም ዓመታት ቆይታቸው የተለያዩ ሀገሮችን ስደተኞች ተቀብላ በማስተናገድና ነጻነታቸውንና እንቅስቃሴያቸውን አክብራ በመኖሯ ኬንያን የአፍሪቃ እናት ብዬ መጥራት እችላለሁ የሚሉ አንድ ስደተኛ አነጋግሬያለሁ። ብዙ ጊዜ እንዲህ አይነት ሁኔታዎች ቢስተዋሉም ግን ሰሞኑን እያዩ ያሉት አስደንጋጭና ያልተለመደ ነው ይላሉ። ኬንያ ውስጥ በነጻነት የምኖርበት ሀገር ነው። ኬንያ የነጻነት ሀገር ነች። ማንኛውንም ኢትዮጵያዊ ደግሞ ኬንያ ውስጥ ሆኖ የመንግስት ተቃዋሚ ሆኖ መንግስትን ብሎ በታሪክም አትሰማም። ምክንያቱም ሁሉም ተፈራርቶ ሁሉን የራሱን ህይወት የሚቀጥለውን ሶስተኛ ሀገር ደርሶ ታርጌቱን ከማለት ውጪ ተቃዋሚ ሆኖ ለመንግስት መጥፎ ሆኖ የሚኖር እኔ እንጃ እኔ አጋጣ አላጋጠመኝም በታሪክ እስካሁን ድረስ እስከዛሬ ድረስ ኖር እና አሁን ይሄ ማዕበል ነው። በቃ ማዕበል ማለት ትችላለህ። ድንገተኛ ነው የሆነው ይሄ። ሌሎቹ እንግዲህ ያው እዚህ እስከ ዛሬ ድረስ በነበርኩበት ጊዜ በኢኮኖሚ ስደተኛ የሆኑ ዛሬ በአሜሪካን ካናዳ፣ አውስትራሊያ ኤውሮፕም ሌሎ ሌላም ሀገር የወጣሁት በሙሉ መነሻውን በአብዛኛው ብታየው ከሰማንያ በመቶ በላይ ኬንያ ነች። ሌላው ቢ- ሌላው ቢቀር በኬንያ አቅም እንኳን ከሌለ ሄደህ በስደተኛ ካምፕ በእነሱ እየተቀለብክ ሶስተኛ ሀገር ፕሮሰስክ ይመጣል ድረስ እየጠበቅ መኖር ትችላለህ። ኬንያ ውስጥ በኬንያ ሕዝብና ስደተኛው መካከል ከመቻቻልና አብሮ ከመኖር ውጪ አንድም ቀን ማንም መቼም የሚሆን ችግር ኖሮም ተፈጥሮም አያውቅም። ይህንን አስረግጬ አሁንም እነግርሃለሁ። ይህ አሁኑ ማበል ግን እጅግ የሚዘገነንና አመጣጥሯቱ የማይታወቅ ነው፣ በፍጹም ያልተጠበቀ ነው። አንደኛ ቤት ውስጥ ሲገባ ከአስርና ከሀያ ፖሊስ በላይ ነው ገብቶ ተወረህ አልጋ ሳይቀር ውስጥ እየታየ ህጻናቶች እያለቀሱ ስትበረበር፣ ቀላል ስጋት ያለም ያለው ገብቶሃል። ስትረፍ ነው ያለው እንደገና የሚመጣው ሌሊት ነው ስምንት ሰዓት ዘጠኝ ሰዓት አስር ሰዓት ነው። እና ይሄ እንደዚህ አይነት ነገር ተዘጋጅተህበት ከሆነ ምንም ማለት አይደለም። ሳትዘጋጅበት የሆነ ነገር ስለሆነ ሁሉም በአሁኑ ሰዓት ውስጥ ጥሩ አደለም። እንዲያውም አንድ ሴትዮ ወደ ሴሽንትሪ የሚባል አካባቢ ላይ አስር ወታደሮች ድንገት ቤት ውስጥ ሲገቡ ኮላፕስ አድርገው ወደቁ እና ከሶስት ቀን በኋላ ነው እንደገና ሴትዮዋ የነኩት የነበረውን ሁኔታ ሁሉ እንዲያውም ጭራሽ አያውቁትም አሉ። በኋላ ስሰማ ምንድን ነው አሁን ይሄ የሚመጣው ይመጣው ራሱ ስደተኛ በምን ደረጃ ላይ ነው ያለው ብለህ ብትለኝ ሁሉም የራሱ ህጋዊ የሆነ ነገር አለው። ሁሉም የተወሰኑት በኬንያ መንግስት ተወስኑ የስደተኛ መታወቂያ ወይም አሊያንስ ተሰጥቷቸው የሚኖሩና መታወቂያው ደግሞ በየአምስት አመቱ የሚታደስ ስለሆነ አሁን ደግሞ መንግስት የመታወቂያ ማደሻውን ቦታ ስለዘጋው መታወቂያቸው ክፍ ያዳርጓል ይሄ በመንግስት ሰት ነው እንጂ በእነሱ አይደለም። እና በዚህ ምክንያት ያሉ ናቸው። መንግስት ውሳኔ እስኪሰጥ ድረስ መታወቂያቸው ስታርድ ቢያደርግም መታወቂያቸውን ይዘው ግን አሉ። ሌሎቹ በዩኤን በፕሮሰስ ማንዴት አግኝተው በማንዴት አዲሱን መታወቂያ ወይም አሊያንስ ያገኙ ተብሎ የዛሬ ሁለት ዓመት በተወሰነው ውሳኔ መሰረት በማንዴታቸው አዲሱን መታወቂያ ይዘው ያሉ ናቸው። ከፊሉ ደግሞ ከዩኤን ማንዴት ይዞ እንደገና በአዲስ የመንግስት መመሪያ መታወቂያውን ይዞ እንደገና ደግሞ ያንኑ መታወቂያ ደግሞ ለማውጣት ደግሞ ማንዴት ይዞ ደግሞ መታወቂያው አልተዘጋጀልህም ተብሎ ዌይቲንግ የሚባል ወረቀት አለ። እሱን ይዞ የሚቀመጥ ነው። ከዚህ ሌላ በአብዛኛው በይህን ፕሮሰስ ላይ በቀጠሮ እየተመላለሰ ቢሆንም በዩንችሳር በፕሮሰሱ እየተንዛዛ ሮንሳ ራሱ ባለው ፕሮሰስ ምክንያት እየተጓተተ ለአመታት በቀጠሮ እየተመላለሰ ያለ ነው። ሌላው በጉዳዩ ወይም ደግሞ በቴዝና ቤንችሳር ሪጀክት ተብሎ የሪጀክቱን ሪያፒል አድርጎ እየተጠባበቀን ያለው። ከነዚህ ለየት የሚያደርገው ወይም ደግሞ ምናልባት ህጋዊ አይደለም ተብሎ ካነጋገር ነው የሚያነጋግረው ከካምፕ መጥተው ኬንያ ናይሮቢ የሚቀመጡትን ነው። እነሱም ቢሆኑ በየን ፕሮሰሳቸው እስኪያልቅ ድረስ በግል ፕሮሰስ ከየሀገሩ እየጠበቁ ፕሮሰሱን ካኩማ መከታተል ስለማይችሉ ናይሮቢ ከተማ ወጥተው የሚከታተሉ ናቸው። ግን በካኩማ ላይ ህጋዊ የስደተኛ ፕሮሰስ ውስጥ ያሉ ናቸው። እንግዲህ በህገ ወጥ ደረጃ ላይ ከጠራ ናቸውና እና ንጥራካል ማለት ነው። እና ይህ ስደተኛ ማለት ሁሉንም ችሎ ዝም ብሎ የራሱን ህይወትና ጉዳይ ከመከታተል ውጪ ሌላ ምንም ነገር የለም። የኬንያ መንግስት የአሁኑን እርምጃ እየወሰደ ያለው እዛ አካባቢ እየደረሱ ካሉ ፍንዳታዎች ጋር አያይዞ ለጸጥታ ስጋት ፈጥረዋል የፈጠሩ ሁኔታዎች አሉ ከሚል ተነስቶ ነው። ይሄ ሊሆን የማይችልበት ምክንያት ምንድን ነው? ገብቶም ከሆነ ደግሞ ሰስፔክት የምታደርጋቸውን ቦታዎች ወይም ደግሞ አጣርተህ እንጂ ሌሊት ስድስት ሰዓት ላይ ኢኖሰንት የሆኑ ህጻናቶች ባሉበት ሀሉ ጊዜ በር ከፍተና ስፍራ አይገባም። መገባትም ካለበት እኮ ህግ አለው ፕሮሰስ አለው እንደ አንተ ህፃን ልጅ የሶስት ዓመት ህፃን ልጅ ቤተ ተኝታ ሀያ ፖሊስ ቤት ውስጥ ቢገባ ምንድን ነው የሚሰማ? ሌላ ምክንያት አለው ብለው ያስባሉ? ይሄ አፈሳ ኢትሀፍትቢ የግድ አንድ ነገር ሊኖር ይገባል። አሁን ልናወጣው ልናወራው የማንችል ነገር ወይ የማይታይ ነገር ይኖራል እንጂ የኬንያ መንግስት ከተናገረው ሌላ እኔ አልገምተውም። የኬንያ መንግስት ከተናገረው ሌላ ምክንያት ይኖራል ብሎ ያስባሉ? አሁ ከሆነም ያ ካልሆነ በስተቀረ እዚህ ጋር ያለው አሁን እየተጎዳ ያለው ኢኖሰንቱ ነው። ማንም ቦምባ ፈንድቶ ናይሮቢ ላይ የሚቀመጥ የለም። ምናልባት ግራንድ ሬጀንስ ሆቴል ፋይቭ ስታር ሆቴል ይቀመጣል እንጂ እዚህ ከደሃ ህብረተሰብ ጋር ማበብ ተመሳስሎም አይቀመጥም እና አሁን ያለው ምንድን ነው? ተራ ሰዎች ነው፣ እታች ያሉ ሰዎች ናቸው። ምንም የማያውቁ ኢኖሰንት ሰዎች ናቸው። ኬንያ ላይ ከአስር ዓመት ከአስራ አምስት በላይ የተቀመጡ ሰላማዊ ሰዎች ናቸው። የሰብአዊ መብቶች አያያዝን ሲመለከቱ፣ እርሶ እነዚህ የታሰሩ ሰዎች ደህንነታቸው፣ የሚደረግላቸው ጥበቃ እና የመሳሰሉ ነገሮች እንዴት ናቸው? ይህን ያህል ሰው የሚሰበሰብበት ቦታ የጽዳት ነገር፣ የአካባቢ ጽዳት ነገር ያስፈልጋል፣ ምግብ ነገር ያስፈልጋል። እንዴት ነው እነዚህ ነገሮች የሚያዙት? ምንም ነገር ምንም ነገር አንደኛ ምግብን ቢያቀርቡ የሚያቀርቡት ምግብ እንግዲህ አሁን ከእኛ ከኢትዮጵያን አኳያ ጋር ስታየው የእኛ ሕዝብ ኡጋሊ፣ የኬንያን ኡጋሊ ወይ ደቦ ቦሎቄ በልቶ ይኖራል ብለህ ለማለት ከባድ ነው። ይሄ የራሱን በአቅሙ የሚሰራት የጣፈጠች የሚሆን የራሱ የአማረቱን ነገር ነው። እዛ ቦታ ላይ በማስ የሚበላውን ምግብ የሚቀርበውን ምግብ በልቶ ሰርቫይቭ ያደርጋል ማለት አይቻልም። አንድ ይሄ ነው የአቅም ጉዳይ አቅርቦት አልቻሉም። እንደገና ያሉበትን ሁኔታ ስታየው ራሱ ከወይዘሩ ጋር አሁን ካለው ሁኔታ ጋር ሙቀቱና ዝናቡ የተሰራረቀ ነው። ትናንት ማታ ይዘንብ ነበረ፣ ዛሬ ኃይለኛ ፀሐይ አለ። በዚህ ላይ እንደገና ደግሞ ያንን የሚያክል ወደ አምስትና ስድስት ሺህ ቁጥር ያላቸው እስረኞችን በዛ ቦታ ላይ ፋስት አድርገው አስተናግዶ መንግስት ይችላል ብሎ ማለትም አይቻልም። እኔ በቦታው ላይ ከሁለት ጊዜ በላይ ለመገኘት ሞክሬያለሁ። ብዙ ነገሮችን ለማየት ሞክሬያለሁ። ከኔ ጋር አንዳንድ ሰዎች አሉ በዚህ ጉዳይ ላይ እየተሯሯጡ ያሉ ሰዎች አቅማችን በፈቀደው መልኩ ከተለያዩ ሰዎች ጋር ከተለያዩ መለከታቸው አካሎቶች ጋር አንዳንድ ነገር ለመስራት እየሞከርን ነው። ግን እነሱም ቢሆን ከአቅማቸው በላይ የሆነባቸው ይመስለኛል። እና እነ ኪቱ ሼሪያ አሁን እዛ ጋር ደርሶ ድምፅም የላቸውም፣ እነ የቤኔኬሳ ድምፅ የላቸውም፣ እነ አርስኬ፣ እነ ሀያስ፣ እነ ማፔንዶ የተለያዩ ድርጅቶች አሉ፣ ድምፅ የላቸውም። እንዲያውም ጭራሽ ቢሮቸውን ዘግተዋል ራሳቸው። ስለዚህ እኔ ማን ነው ይህንን ጉዳይ የሚመለከተው? ማን ነው ማጋ ነው የሚጮኸው? የሚባለው ነገር አይዶን ነው ግን ስለ ዜጎቻችን አትሊስት፣ ነገ በእኛም ላይ ይመጣል። ገብተዋል። እኔም ቤት ውስጥ ነገ ሀፕን ሊያደርግ ይችላል። ስለዚህ ማን ነው ይህን ጉዳይ የሚመለከተው? ማን ነው ይህ የሚጮኸው? ወይስ እንደ ሳውዲ አረቢያ እንዳለው ህዝብ እኛም ያለም ያለ ህዝብ ወጥቶ ሰላማዊ ሰልፍ ውጣልን ብለህ ለማለት ከባድ ነው። ግን እዚህ ጋር ኢኖሰንት የሆነ ሰው በቃ፣ ምንም የማያውቁ ሰዎች ናቸው፣ ህፃናቶች ናቸው። እንደነገርኩ ነው፣ ኬንያ ውስጥ ያለ ህዝብ ለአመታት እዚህ የተዋለደ ህዝብ ነው፣ የኖረ ህዝብ፣ ኑሮ ብሎ የመሰረተ ህዝብ ነው፣ ልጆቹን አምጥቶ እያስተማረ ያለ ህዝብ ነው። የፖለቲካ ይሁን የኢኮኖሚ ስደተኛ ይሁን ንብረቱን እየተዘረፈ ነው። ሆቴል ቤቱን ዘግቷል። ዛሬ ሆቴል ቤቱን የዘጋውን ሆቴል ቤት ቤት ኪራይ ካልከፈለ ነገ ሌላ ሰው ነው የሚሰጠው። እንደገና ላይፍን ከስክራች መጀመር ከባድ ነው። ኬንያ ውስጥ ቢፈቱ ራሱ ምንድን ነው የሚሆኑት? እና ይሄ በቀላሉ የሚታይ ነገር አለ። የእናንተ ድምፅ በከፍተኛ ሁኔታ ያስፈልጋል። በዚህ የተስፋፋ የጅምላ አፈሳና ስርዓት ወቅት መድፈርን እስከ መሰለ ጥቃት ደርሷል መባልን እንደ ሰሞኑ ያነጋገርኳቸው ስደተኞች ጠቁመዋል። መመናጨቅ፣ መገፍተር እና የመሳሰለው የተለመደ መሆኑን ተናግረዋል። በሌላ በኩል ግን በኬንያ ሕዝብ ውስጥ የሚስተዋለው ስሜት የተለያየ መሆኑን ስደተኛው ይናገራሉ። ራሳቸው ዜጎቹ ኦፍኮርስ ብዙ ብዙዎቹ በጣም ያዝናሉ። ምክንያቱም የናይሮቢ ህዝብ ከስደተኛው ጋር በጣም ተላምዶና አብሮ የሆነ ነው እየኖረ ያለው። ለምሳሌ እኔ የምግብ ቤት ካለኝ ቢያንስ ቢያንስ ከአምስት ከስድስት በላይ ሰራተኞች ኬንያዎች ናቸው። ሱቆች ያሏቸው ሰዎች በሙሉ ኢምፕሎ የሚያደርጓቸው ሰራተኞች ናቸው፣ ኬንያዎች ናቸው። አንድ ትልቅ ፎቅ ላይ ቢያንስ ቢያንስ በሙሉ ፎቁን የያዙት ከመቶና ከአምሳ ሰዎች በላይ ሶማሌዎች፣ ኢትዮጵያውያኖች፣ ኤርትራውያኖች፣ ሱዳኖች፣ ኮንጎ ምናምኖች ናቸው። ከፎቁ ስር ደግሞ የምታያቸው ደግሞ ሙሉ እያንዳንዱ ቤት የሚያጥቡት የሚያጸዱት ምን የሚሉት ደግሞ ኬንያውያኖች ናቸው። እነዛ ሰዎች አንድ ቤት ውስጥ ሰርተው ሲወጡ ቢያንስ ቢያንስ ከእያንዳንዱ አምስት መቶም አራት መቶም ያገኘችውን ይዛ ወደ ቤቷ ትሄዳለች። አጣቢውም ቢሆን አጥቢ ያቺ ሴት ቤቷ ስትገባ አራት አምስት ልጆች አላት፣ ገብቷል? እና ይህ እነዚህን ስታጣ እቺ ሴት አሁን የእሷ ላይፏ በጣም ሊሞ ውድት ነው ማለት ነው። ገብቷል? ስለዚህ የስደት የራሱን የሰው የህዝቡ ኬንያው ራሱ ህዝብ ያለው በስደተኛ ውስጥ ነው ማለት ይቻላል እና የሚያዝኑ አሉ። አንዳንዶቹ ደግሞ ጀስት በቃ እንዳለኝ ችላ አድርገው ደግሞ ፌት አባታችሁ ልትወጡ ነው በሀገራችን ላይ በእኛ ሀገር ዘንጣላችሁ ብለው የሚፎክሩ ህብህም አሉ እና በጣም የተለየ ነው እዚህ ጋር ያለው ነገር። በተለይ አሁን የእነሱ ደግሞ የመንግስት ደግሞ ተጽዕኖ እየበዛ ሲመጣ ሀራሲንጉ እየበዛ ሲመጣ ተሰጥቷል መንገድ ላይ አግዱ አስቁሞ ይዞህ ምናምን ነገር ውጣ መኪና ላይ ጭኖህ ደስ የሚሰማህ ነገሮች አሉና፣ በእንደዚህ አይነት ነገር ላይ ደስ የሚደሰቱም አሉ፣ የታባቱ እሰይ እንኳን የሚሉም አሉ፣ የሚያዝኑም አሉ ደግሞ። ስለዚህ መንግስት የወሰደ ያለው እርምጃ ኮምፕሊት ትክክል አይደለም። በመጨረሻ መልእክትም ስጋትም አለኝ ይላሉ ስደተኛው ተናጋሪ። እዚህ ያለ ህዝብ በሙሉ በተለያየ ኮንዲሽን ይወጣ ነው። ሁሉም ፖለቲከኛ አይደለም። ሁሉም የኢኮኖሚ ስደተኛ አይደለም። እና አገር ያለው ህዝብ ነው። ታሪክ ያለው ህዝብ ነው። ዝም ብለህ እንደዚህ የምትገፋውም አይደለም። ግን ይሄ ነገር እየገፋ ሲመጣ ወዴት ይሄዳል የሚለውን ስታይ ጥሩ ነገር አይመጣም። አሁን የሚያሰጋን ነገር ምንድን ነው? አሁን የሶማሌ ህዝብ አሁን በቀጥታ ከኬንያ ህዝብ ጋር በቀል ውስጥ ይገባል ማለት ነው። ይህ ነገር በደንብ አስረግጌል ነገር የምፈልገው ምንድን ነው? አሁን የሶማሌ ግዛቶች የሚባሉ እነ ዳዳብ እነ ጋሪሳ እነ ማንዴራ የሚባሉ አሉ እና እነሱ አካባቢ ላይ አሁን ትናንትናና ዛሬ በምንሰማው ጭምጭምታ እነሱ እራሳቸው አሁን ወደ ሪቬንጅ ለመግባት ነው እያሰቡ ያሉት። ይሄ ነገሮች እየገፋ ሲመጣ ምንድን ነው አሁን መበቃቀል ሊመጣ ነው አሁን እዚህ ጋር እና በጣም አስጊ የሆነ ወደፊት በጣም የሚያሰጋ ሁኔታዎች ነው እየተፈጠሩ ያሉት። ስለዚህ በዚህ ላይ የዓለም መንግስታት ከፍተኛ ስራ፣ ዲፕሎማቲክ ስራ ሊሰራ ግድ ይላል። እንግዲህ አድራው የእናንተ ነው። ድምጻችሁን በከፍተኛ ሁኔታ ልታሰሙለት ስለዚህ ህዝብ ግድ ይላል። ይሄ ነው ልልህ የምፈልገው። እንግዲህ ከዚህ ሌላ የምልህ ምንም የለም። አመሰግናለሁ። በሌላ በኩል ደግሞ ኬንያውያን ፖሊሶች በጉቦ አሰቃዩን የሚሉት የሶማሊያ ስደተኞች ቁጥር እየበዛ ነው። የሀያ ዓመቷ ፈርሄያ ተወልዳ ያደገችው ናይሮቢ ነው የምትኖረውም አብዛኞቹ ሶማሊያውያን በሆኑባት ኢስትሌመንደር በአንዲት ትንሽ የአፓርታማ መኖሪያ ቤት ውስጥ ነው። ፖሊስ ቤቷን ፈትሾ ከወጣ ከጥቂት ደቂቃዎች በኋላ የቪኦኤ ሪፖርተሮች ቤቷ ገብተው አይተዋታል። ጌብ ጃስሎ ጥቂቱን አነጋግሮ ነበር። አሁን ቤቴ ገብተው ነበር። አሁን ነው የወጡት። የተማሪነት መታወቂያንና የልደት የምስክር ወረቀቴን አሳየኋቸው። አንዱንም ለማየት ፈቃደኛ አልነበሩም። የሚለቁኝ ገንዘብ ከሰጥኋቸው ብቻ መሆኑን ነው ሲነግሩኝ የነበረው። ፍርሄያ አምስት ሺህ ሽልንግ ከሰጠቻቸው በኋላ ጥለዋት መሄዳቸውን ነግራቸዋለች ለሪፖርተሮቻችን በኢትዮጵያ ምንዛሬ ወደ አንድ ሺ ሁለት መቶ ብር አካባቢ ማለት ነው። ለኢስትሊ ነዋሪዎች እንዲህ አይነቱ ህይወት የተለመደ ክስተት እንደሆነ ነው የሚናገሩት። ፖሊስ እኮ አንዳንዴ አንድ ቤት ውስጥ ስድስት ሰባት ጊዜ እየተመላለሰ ይሄዳል። ሶማሊያውያኑ በሌሊት ሳይቀር ፖሊሶቹ እቤታቸው እየገቡ ገንዘብ ስለሚወስዱባቸው ራሳቸውን ኤቲኤም ወይም የገንዘብ መቀበያ መኪና ብለው እስከ መሰየም ደርሰዋል። ፖሊስ ጌጣጌጥ፣ ሞባይል ስልኮችን፣ ሌላም ጥሬቶቻቸውን እንደሚወስድባቸው ይናገራሉ። መሐመድ ሁሴን ሙዓሊም እዚያው ፈሪሃ የምትኖርበት ሕንፃ ላይ ይኖራል። በዚህ እንቅስቃሴ ውስጥ ግን ችግር እንዳላየ ደግሞ ይናገራል። እርሱ መታወቂያ የሌላቸውንና ህገወጥ በህገወጥ መንገድ የገቡትን መልሰው ወደ ሀገራቸው እንደሚልኳቸው ነው የሚናገረው። ሙዓልም ችግር የለብንም፣ በስራውም ደስተኞች ነን ብሏል። የኬንያ ብሔራዊ ፖሊስ ኃይል ቃል አቀባይ ማሱድ ሙዊሚዬ ፖሊሶች ጉቦ እንደሚጠይቁ ስሞታ ደርሶኛል፣ ሆኖም በኦፊሴ ለቀረበ ክስ የለም ብለዋል። ሰዎች በተለያዩ መንገዶችና በመገናኛ ብዙሃንም ጉቦ ተጠየቅን የሚል ክስ እንደሚያቀርቡ ሰምተናል። እኛም ነገሩ እውነት ከሆነና ማንም የኬንያ ፖሊስ ኃይል እንደዚህ ስነ ምግባር የሚጥስ ወንጀል የሚፈጽም ከሆነ በኦፊሴል ለእኛ እንዲያመለክቱና ምርመራ እንደምናደርግ ገልጸናል ብለዋል የፖሊሱ ቃል አቀባይ። ባለፈው ዓመት የናይሮቢ ገበያ ማዕከል ዌስት ጌት ላይ ለተጣለው ጥቃት ኃላፊነት የወሰደው የአልቃይዳው ግብረ አበር አልሻባብ ኬንያ ወታደሮቿን ወደ ሶማሊያ በመላኳ አጸፋ እንደሚወስድ አስጠንቅቆ ነበር። ባለፈው ወር በአንድ ቤተ ክርስቲያን ውስጥ ተኩስ መክፈቱ፣ ከዚያ ተከትሎ ሳይጠበቅ አንድ የሙስሊም የሃይማኖት መሪ መገደላቸው በሀገሪቱ ውጥረትን አበርክቷል። በናይሮቢው ተግባር ዕድ ኮሌጅ ውስጥ የሚማረው ማዕሊም በኬንያ በሶማሌዎች ላይ አመኔታ እየጠፋ ነው ይላል። አንዱ ትልቁ ችግር ሰዎች በእኔ ጭምር አመኔታ ማጣታቸው ነው። ጓደኞቼ ጭምር ከእኔ ጋር በአንድ ክፍል የሚማሩ አያምኑኝም። ነገ በትምህርት ቤታችን ለተማሪዎች መማክርት አባልነት መወዳደር እፈልጋለሁ፣ ግን እንደማይመርጡኝ አውቃለሁ። ለምን አሸባሪ ነው ብለው ደምድመው አላ ያልሆንኩትን ለጥፈው ብኛል ብሏል። ሞዓልም የኬንያ ፖሊሶች ከናይሮቢ አሰሳ ምልጠው በትናንሽና ትላልቅ ከተሞች ውስጥ የተደበቁትን ባዕዳን ዜጎች ፈልጎ የመያዝ ጥረት ይቀጥላል ብለዋል። የኢትዮጵያና የሶማሊያ የሚመለከታቸውን ባለሥልጣናትም ለማግኘት ጥረት እያደረግን ነው። መረጃ እንዳገኘን የሚሉትን እናቀርብላቸዋለን። የተከበራቸው አድማጮች ለዛሬ አርብ ምሽት ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። በስቱዲዮ ፕሮግራሙን የመራልን ደሳለኝ መኮንን ነው። በምሽቱ ፕሮግራሙን አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባትና ቆንጂት ታየነን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ነገ በሶስት ሰዓት እንገናኛለን። ቅዳሜ ነው። አብራችሁን ስለቆያችሁ እናመሰግናለን። ሰላም በደናደሩ።